በደቡብ አፍሪካ እንዲካሄድ የታቀደውን የኢትዮጵያ የሰላም ድርድርን በተመለከተ ዋይት ሀውስ ትላንት ማታ መግለጫ አውጥቷል። መግለጫውን እናደርሳችኋለን። በሌላ በኩል የዩናይትድ ስቴትስ የሀገር ውስጥ የደህንነት መስሪያ ቤት ያወጣው ጊዜያዊ ከለላን በመጠቀም የሚጠቀሙ ሁለት ወጣት በዚህ በዩናይትድ ስቴትስ የሚገኙ የአሜሪካ አሳይለም ጠያቂዎች ወይም ደግሞ ከለላ ጠያቂዎችን አነጋግረናል። ከነሱ ጋር ቆይታ ይኖረናል። በሌላ ወጣት ተኮር ርዕስ ደግሞ የትንፍጩ ዱቄት የሚባል አባባል አለ። ኤቭሪቲንግ ዝና ተባመኒ ማለት ሁሉ ነገር ገንዘብ እስካገኘው አይባልም ማለት፣ እንደዚህ ስንሆን ምንም ሌገሲ ሳይኖረን ምንም የምንተው ምንም ማሸራ ሳይኖረን ዝም ብለን እናልፋለን ማለት ነው። የሰማ ነው የሳምራ ሌዘር መስራች የሆነችውን ሳምራዊት መርስኤ ነው በምሽቱ እንግዳችን አድርገናታል። ይህንና ሌሎች ጥንቅሮችን ይዘን ነው ወደ እናንተ የመጣ ነው። ሰላም ጤና ስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? የዕለተ ማክሰኞ ምሽት ጥቅምት 12 2015 ዓ ም የጋቢና ቪኦኤ መሰናዶ ከአሁን ሰዓት ጀምሮ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ወደ እናንተ መድረሱን ይቀጥላል። የደንገረመው መርሃ ግብሩን እየመራው ኤልያስ አስማረ ሲያከብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች አዘጋጆችና ዘጋቢዎች ጋር በመሆን አብራችሁ ታመሹ ዘንድ በአክብሮት እንጋብዛለን። የኢትዮጵያ ሰብአዊ ቀውስ በዓለም ላይ እጅግ ከከፉት ሁሉ አንዱ ነው ሲሉ የዋይት ሀውስ ቃል አቀባይ ካሪን ዣን ፒየር ተናግረዋል። ቃል አቀባዩ ትላንት በሰጡት መግለጫ በደቡብ አፍሪካ ተጀምረዋል ያሉትን አፍሪካ ህብረት መሪ የሆነውን የሰላም ንግግርም አድንቀዋል። ስምኝሽ የቆየ ዘገባ አላት። የሰሜን ኢትዮጵያን ጦርነት ለማስቆም ደቡብ አፍሪካ ውስጥ ተጀምሯል ያሉትን አፍሪካ ህብረት መር የሰላም ንግግር ላመቻቹትና ላስተናገደችውም ለደቡብ አፍሪካ የዩናይትድ ስቴትስን አድናቆት መልእክት የዋይት ሀውስ ቃል አቀባይ ካሪን ዣምፒየር ለጋዜጠኞች መግለጫ ሲሰጡ አስታውቀዋል። ለአፍሪካ ህብረት ከፍተኛ ተጠሪ ኦባሳንጆ፣ እንዲሁም ለአፍሪካ ህብረቱ ቡድን አባላት የሀገሪቱ የቀድሞ ምክትል ፕሬዚዳንት ፑምዝሌም ላምቦ ያለው ጋ ለኬንያ ፕሬዚዳንት ኬንያታ ስምምነቱን እንዲያመቻቹ ደቡብ አፍሪካ እየሰጠች ነው ላሉት ድጋፍም የመንግስታቸውን አድናቆት ገልጸዋል። ፕሬዚዳንት ባይደን ባለፈው ወር ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ንግግር ሲያደርጉ ያስተላለፉትን መልእክትም ዣምፒየር አስታውሰው የኢትዮጵያን ጦርነት ለማስቆምና ለመላ ህዝቧም ደህንነቱን ለመመለስ የሰላም ሂደት አስፈላጊ ነው ብለዋል። ለዚህም ዩናይትድ ስቴትስ ጥልቅ ወደ ሆነ ዲፕሎማሲ አሲያዊ ጥረት መግባቷንና የድርድሩን ክንዋኔ መደገፏን ገልጸው የአፍሪካ ቀንድ ልዩ ልኡኳ አምባሳደር ማይክ ሀመር ወደ አካባቢው ሄደው ለጥቂት ሳምንታት እዚያው መቆየታቸውን ጠቁመዋል። ልኡኩ በድርድሩ ላይ እንደሚሳተፍም አስታውቀዋል። ወደ ሁለት ዓመታትን ካስቆጠረ ግጭት በኋላ የኢትዮጵያው ሰብአዊ ቀውስ በዓለም እጅግ ከከፉት አንዱ መሆኑን ቃል አቀባዩ ጠቁመው ካለፈው ነሐሴ አንስቶ የሰብአዊ እርዳታ አቅርቦት በስፋት በመታገዱ ምግብ ና የጤና አገልግሎት ግብአቶች በብዙ አካባቢዎች ሙሉ በሙሉ እየተሟጠጡ በመሆናቸው ተጨማሪ እርዳታ አሁኑኑ ካልገባ የተራበው ሕዝብ በተለይ ሕጻናት በአስደንጋጭ ቁጥር መሞት ይጀምራሉ ብለዋል። ለዚህ ግጭት ወታደራዊ መፍትሄ የለም ሲሉ በድጋሚ ያሳሰቡት ካሪን ዣምፒየር ጦርነት በአስቸኳይ እንዲቆም የትግራይ ባለስልጣናትም ወደ የአፍሪካ ህብረት መሩ ንግግር ከልቦናቸው ናቸው እንዲገቡ የሰብአዊ እርዳታ አቅርቦት ባልተገደበ ሁኔታ ለኢትዮጵያውያኑ እንዲደርስ፣ የሰብአዊ መብቶች ጥሰቶች እንዳይቀጥሉና የኤርትራ ወታደሮችም ከሰሜን ኢትዮጵያ እንዲወጡ ጠይቀዋል። ወገኖቹ ልዩነታቸውን በውይይት እንዲፈቱና ተጨማሪ የሰብአዊ መብቶች ጥሰቶችን እንዲከላከሉ ዩናይትድ ስቴትስ ታሳስባለች ብለዋል። ዣን ፒየር የጭካኔ አድራጎታቸውን የፈጸሙ በተጠያቂነት እንዲያዙም ለሚመለከታቸው And the Tigrayan authorities to engage seriously in the AU led talks to achieve an immediate cessation of hostilities, unhindered delivery of humanitarian assistance to all Ethiopians in need. የዩናይትድ ስቴትስ መንግስት የደህንነት መስሪያ ቤት ባለፈው ሳምንት ለኢትዮጵያውያን ጥገኝነት ጠያቂዎችና በተለያዩ ሰብአዊ ቀውሶች ምክንያት ወደ ሀገራቸው መመለስ ለማይሹ ዜጎች አንድ ዓመት ከስድስት ወር የሚቆይ ከለላ መስጠቱን አስታውቋል። በዚህ ከለላ ተጠቃሚ የሚሆኑ ሁለት የአማራና የትግራይ ተወላጆችን አነጋግረናል። ከሀገራቸው በግጭት በሰብአዊ ቀውስ አስከፊ በሆነ የምግብ እጥረት ጎርፍ ድርቅና መፈናቀልን የመሳሰሉ ችግሮችን በመሸሽ በተለያየ መልኩ ወደ ዩናይትድ ስቴትስ የሚገቡ ኢትዮጵያውያን ከጥቅምት 10 2015 ዓ ም አንስቶ ለ18 ወራት የሚቆይ ጊዜያዊ የከለላ ፍቃድ እንደሚሰጥ የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት ባለፈው ሳምንት ማብቂያ ላይ ይፋ አድርጓል። ይህን መሰሉ ከለላ ሰብአዊ ቀውስ ላለባቸው እንደ የመን፣ ሶሪያ፣ ዩክሬን እና አፍጋኒስታን ከመሳሰሉ ሀገራት ለመጡ ዜጎች ሲሰጥ የቆየ ሲሆን አሁን ደግሞ ኢትዮጵያውያንም ተካተውበታል። በተለያዩ ፖለቲካዊና ሰብአዊ ተግዳሮቶች ምክንያት ኑሯቸውን በሀገራቸው መምራት ላልቻሉ እና ለዩናይትድ ስቴትስ መንግስት የጥገኝነት ጥያቄ ለሚያቀርቡ ዜጎች በቀጥታ ወደ ስራ እንዲቀላቀሉና በቀላሉ ወደ ተለያዩ ሀገሮች እንዲጓጓዙ እንዲሁም ደግሞ ተመልሰው ያለምንም ችግር ወደ ዩናይትድ ስቴትስ እንዲገቡ ማድረግን ጨምሮ ብዙ ጥቅሞችን ይዟል። ስሟ እንዲጠቀስ ያልፈለገች የአሜሪካ ድምጽ ያነጋገራት የትግራይ ተወላጅ የሆነች ጥገኝነት ጠያቂ ወጣት ወደ ዩናይትድ ስቴትስ ከመጣች አንድ ዓመት የሞላ ሲሆን ይህ ከለላ ያለውን ጠቀሜታ ከራሷ ተሞክሮ በመነሳት እንደውም ዘግይቷል ስትል ነጥብ ታነሳለች። ጦርነት ከተጀመረበት ሰዓት ጀምሮ በማንነታችን ብዙ ጥቃት ደርሶብኛል እኔንም ሆነም ቤተሰቦችንና ምንም ሴፍቲ ሊሰማን ስላልቻለ ጥለን ተነስተን መጣን። እችን አንድ አመቷ በጣም ከባድ ነበረ። ያው አሳይለም ከጠየቅም በኋላ ወርክ ፐርሚት የማግኘት ስሆ ነበር መፍጨት የነበረበት ክሎስ ወደ አንድ አስር ወር ያለ ወርክ ፐርሚት ተቀምጬ ያለው እዚህ ሀገር አንድ ሰው እዚህ ሀገር መቶ ራሱ ቪዛ ጊምቶ ለመምጣት ራሱ ደህና ኑሮ ይኖሮች ይገባል። ይሄ ሁሉም ሰው የሚያውቀው ነገር ነው። ከዛ ከነበረን ደህና ከነበረኝ ስራይ ቤቴ ኑሮኝ ትች መምጣቱ በጣም ከባድ ነገር ነበረ። በጣም ከዛም ደግሞ ያው ያለ ወረቀት አንዳንድ ሰው ይታወቃላል ያለ ወረቀት ስራ እንደሚሰራ እንደዛ ስራ ለመስራት ፈልጌ ላገኛቸው በጣም ትልቅ ጥቅም ላይ ያለው ምክንያቱም ትዝ ይለኛል፣ እኔ የወርክ ታሚቴ የዘገየ ሰዓት ላይ ላለሁበት አሁን ከተማ ገቨርነር ኢሜል ጽፌ ነበረ። አስተዳዳሪ የዛን ኢሜል ጻፍኩት ልክ የዩክሬን ነገር ሀብትን ሲያደርግ ሁሉም ተረባርበው ፕሮቴክት ስታትስ ሰጥቷቸዋል። አሁን ግን በትግራይ ላይ እየደረሰ ያለው እንጂ ግን አለም ያወቀው ነው። ሁሉም ሰው ነው የሚያውቀው። ሁሉም ግን በጣም የዘረኝነት እንትን እንደሆነ ያስታውቃል ብዬ ጽፌ ነበር ኢሜሉ። ምክንያቱም እነሱ ነጭ ስለሆን ነው ወይ? አፍጋኒስታኖቹንም ማለት ነው። ለእነሱም ቢሆን ቶሎ ሮጠው ነው እንትን ያደረጉት ይህን ነገር ያደረጉት። ልክ ወደ አፍሪካ ሲመጣ ግን ብዙ ጊዜ ይሄን ነገር ያቆዩታል። ያ ማለት መታሽ እንደ ማንም ስደተኛ ወርክ ፐርሚት መጠበቅ። አሁን ደግሞ ጭራሽ በዩኤስኤ በደንብ እንትን አለ ስራቸው ላይ በፊት መቶ ሀምሳ ቀን ከሆነች በኋላ ወቅት ታመለክ ትችላለች። ከመለከች በኋላ ሰላሳ ቀን በኋላ የስራ ፈቃድ ይመጣ ነበረ። አሁን ግን ከአራት እስከ ስድስት ወር ሆኗል። የባሰ ማለት ነው። ከአስር ወር እስከ አንድ አመት ነው የሚሆንሽ በገባው አፕ ላይ ባረግሽ እና ይሄ ፕሮቴክቲቭ ስታትስ ምንድን ነው? ሬጅስተር ካረግሽ በኋላ ቶሎ ነው ወርክ በሚልሽ የሚመጣው። በጣም ብዙ ይጠቅማል። እንግዳችን ከስራ ፈቃድነቱ በዘለለም ከኢትዮጵያ ውጭ በሌላ ሀገር በስደት ላይ ያሉ ቤተሰቦችን ለማየት እንደሚያግዛትም ይህም ደግሞ የቤተሰብ ናፍቆትና ጭንቀትን የሚያቀል እንደሆነም ትገልጻለች ትገልጻለች። አሁን እኔ ሁሉም ቤተሰቦቼ እህቶቼና ወንድሞቼ ጠቅላላ ሌላ ሀገር ናቸው ያሉት፣ ከኢትዮጵያ ውጭ ያለ ሀገር ማለት ነው። ውጭ ሀገር ናቸው ያሉት። እነሱ ወደዚህ መምጣት አይችሉም፣ እኛም ወደዛ መሄድ አንችልም። ያው በስልክ ነው የምንገናኘው። ይሄ ከኔ በላይ ደግሞ ለእናቴ በጣም ትልቅ ጥቅም አለው። በጣም ልጆቿን በጣም ነው የምትናፍቀው። ያው ሰላም መሆናቸውም ደስ ቢላትም ማየት ትፈልጋለች እና የአሳይለም ኬዛችንም ቶሎ ኢንተርቪው ስላልተጠራል ትራቨል ማድረግ አንችልም። እንደ አኩሹን ትራቨል ዶክመንት ለማግኘት በጣም ከባድ ነው። ቶሎ አፕሮብ ላይ ይደረግልሽ ልሽ ይችላል ወይ የሞት ወይ ደግሞ የሜዲካል ኮንዲሽን በጣም ከባድ የሆነ ነገር ከሆነ ነበር ትራቨል ዶክመንት የሚፈቀድልሽ። አሳይ ሊሆነች ማለት ነው። ሲቀጥል ደግሞ እንደ አይነት ስለያሉ ሰዎች ደግሞ ቤተሰቦች ተቅራር ሲደስ ላይ ያሉ እኛም መጓዝ አንችልም ነበር። ትራቨል ዶክመንት መውጣት አንችልም ነበረ። አሁን ግን ፕሮቴክት ስታትስ ስላለን ስንገባ፣ ሊስት ከየትም ሀገር ትራቨል አድርገን ስንገባ ኤክሰፕት ከኢትዮጵያ ውጭ ኤርፖርት ያሉት ሴ የመወሰን መርት ይኖሩ ነበረ እዚህ ሀገር ለማስገባት ና ለማስገባት አሁን ግን ያ ነገር ፕሮቴክት ስታትስ ላይ ስላለን አትሊስት መመለስ እንደምንችል እናውቀዋለን። እና በጣም ነው የሚጠቅመው በጣም አሁን ግን በዚህ በፕሮቴክቲቭ እንትኑ ትራቨል ዶክመንት ማስፈቀር ትችላለች። ካስፈቅድ ነው አላ ንግድ እግዚአብሔር ፈቃድ እህቶችን ወንድሞችን ሄደናያለን ብለን ገምታለን። እና በጣም ነው የሚጠቅመን በጣም ሳይኮሎጂካሊም ለእናቴም ሆነ ለእኔ በጣም ይረዳናል ይሄ ከለላ። ባለፈው አመት ወጥቶ ቢሆን ኖሮም ጥገኝነት ሳልጠይቅ ዜግነቴን እንደያዝኩ ልቆይ እችል ነበረም ትላለች። ይህንን ነገር የዛሬ አመት ቢሆን ኖሮ እኔ እራሱ አሳይለም ጠይቄ አልቀመጥም ነበረ። ይህን እራሱ አሳይለም አልጠይቅም ነበረ። በዚህ በፕሮቴክት ስታትሱ ተጠቅሜ እንግዲህ ሀገር የሰላም ስትሆን ወደ ወደ ሀገር ይመለስ ነበረ። ደተኛ የሚለውን ተርም ስለማልፈልገው ማለት ነው መሰደድ የሚለው ተርም ብዙ ደስ የሚል ነገር ስላልሆነ የእውነት ሰላማችንና ለራሳችን ሰክተን ነው ከሀገራችን የወጣ ነው። ሌላው በተመሳሳይ ከሁለት ወራት በፊት ወደ ዩናይትድ ስቴትስ የገቡትና ማንነታቸው እንዲገለጽ የማይሹት የአማራ ተወላጅና የፋኖ አባል የሆኑት ግለሰብ ይሄ አዲሱ ጊዜያዊ ከለላ ስላለው ጥቅም እንዲህ ይገልጻሉ። እዚህ የመጣሁት ሀገር ውስጥ ያለው ሰላም ጥሩ ስላልሆነና እኔን ተማሩ የተባሉ ሰዎች ትንሽ የሚንቀሳቀሱ፣ ፌስቡክ ላይ የሚጽፉ ሰዎች ይፈልጋሉ ወይም የማስፈራሪያ ዛቻ አይደርስባቸዋልና ጀርባው ይጠና የሚባል አይነት እንትን አላቸውና ማስፈራሪያ በተለያየ አይነት መንገድ በጽሁፍ አንዳንዴ ሰው በመላክ እየተከታተሉኝም ስለሆነ እሱን ምክንያት በመጠቀም በአጋጣሚ ደግሞ የስኮላርሽፕ የትምህርት እድል በማግኘቴ እዚህ የአሜሪካ ውስጥ ነው የምኖረው። ስለዚህ አሳይልም ለመጠየቅ ዝግጅት ላይ ነው ያለሁት። ይሄ ለእኔ በምን አግባብ ይጠቅመኛል? ያው ቀደም ብዬ እንደተናገርኩት በትምህርት ምክንያት የመጣው ቢሆንም ይሄ የተፈቀደው የአስራ ስምንት ወር ሁኔታ በጣም ይጠቅማል። ማለት እኔ ተረጋግቼ ትምህርቴን እንድማር ይጠቅመኛል። ተመልሼ ብሄድ እንደዚህ አይነት ነገር እንደዚህ ስጋት ይኖራል የሚል ሀሳብ አይኖረኝም። ስለዚህ በነፃነት ትምህርቴን መማር እችላለሁ። ስመለሰም ምንም አይነት ችግር አይኖርብኝም። ሁለተኛው እንግዳችን ታዲያ በተማሪ መኖሪያ ፍቃድ ስራ እንዲሰሩ የሚፈቀድላቸው በሳምንት ለ20 ሰዓታት ብቻ መሆኑን ገልጸው ይሄ ከለላ ግን ተጨማሪ ስራ ሰርተው ኢትዮጵያ ጥለውት የመጡትን ቤተሰብ ለመደጎም እንደሚያግዛቸውም ያስረዳሉ። ዓመት ተኩል ማለት ነው። እኔ ትምህርቴን በመማርበት ወቅት ሊያልቅ የሚችል ነው። ግን ከዚህ በፊት እኔ ባየኋቸው ሁኔታዎች እንደዚህ የአሜሪካ ሕግ በሚወጣበት ጊዜ ለተወሰነ ጊዜ ይሰጥና አገር ቤት ያለው የፖለቲካ ማህበራዊ ሶሻል ኢኮኖሚ ሁኔታ እስካልተቀየረ ድረስ ያንን እንደገና የማራዘም ሁኔታዎች ነው የሚታዩ በአብዛኛው ነው ማለት ከዛ አንጻር ሊጠቅመኝ ይችላል። ይሄ ህግ እየተራዘመ ይሄድ ከሆነ ይጠቅመኛል። በዛ ጊዜ የሚያልቅም ከሆነ እኔ እየሰራው ባለው በጣም በዚህ ግቢ ውስጥ እሰራለሁ። በእርግጥ አስራ ሃያ ሰዓት እሰራለሁ ግን ከዛ ወጥቼ ተንቀሳቅሼ መስራት አልችልም። ቤተሰቦችንም መደገፍ አልችልም። ከደገና የሚሰጠውም ገንዘብ ጊዜ በጣም ትንሽ ስለሚሆን ራሴንም ለመደገፍ ቤተሰብንም ለመደጎም ችግር አለው ና ይህ ህግ በጣም በተለይ ለእኔ በጣም ይጠቅመኛል። እንደ አውሮፓውያን አቆጣጠር እስከ መስከረም 14 2022 ድረስ በዩናይትድ ስቴትስ ከአስር ሀገራት የመጡ 319000 ሰዎች ይህን በመሰለ ህጋዊና ጊዜያዊ ከለላ መርሃ ግብር ተጠቃሚ እንደሆኑ የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት መረጃዎች ያመላክታሉ። ከአሜሪካ ድምፅ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ ገረመው። ጋቢና ቬ ይቀጥላል። ሳምራ ሌዘር መቀመጫውን ኢትዮጵያ ያደረገ የቆዳ አልባሳት ማምረቻ ተቋም ነው። ዓለም አቀፍ እውቅናን እየተጎናጸፈ የመጣውን ድርጅት የተመሰረተው የዛሬ አስር ዓመት ገደማ ሲሆን መስራቿም ሳምራዊት መርሴ ናት። የዚህ ምሽት እንግዳችን አድርገናታል። ከሀብታሙ ስዩም ጋር ቆይታቸው ይቀጥላል። ስሜ ሳምራይት መርሴ ይባላል። የማስተዋውቀው የኛ ብራንድ የሆነው ሳምራ ሌደር የሚባል ብራንድ ነው። የቆዳ ውጤቶች ናቸው። ኢንተርናሽናል ብራንድ የሆነ ነው። እሱን ይዤን የመጣሁት። የቆዳ ምርቶች በተለይ በዓለም ገበያ በማስተዋወቅ ረገድ የእናንተ ስም ደጋግሞ እየመጣ ነው። እዚህ ደረጃ ላይ እንዴት ልደርሱ ቻላችሁ? ይሄንንስ ዘርፍ በልዩነት ለምን መረጥሽው? በመጀመሪያ ደረጃ የመረጥኩበት ምክንያት ከልጅነት ጀምሮ ዲዛይኒንግ ስለምወድ ከዘጠኝ ከአስር ዓመት ጀምሮ በላስቲክ ስራ ስለነበረ ቦርሳ ዳት ወዝ ማይ ፓሽን እሱ መጀመሪያው ነው። ግን ሁል ጊዜ በምናምናለው በምሰራው ነገር ላይ ኤክሰል ማድረግ ማለት የምሰራውን ነገር መጀመሪያም ስጀምር ኢንተርናሽናል ብራንድ ይሆናል፣ ከኢትዮጵያ ለአለም የሚሆን ብራንድ ብዬ ነው የጀመርኩት። ና እማምነው ነገር ምንድን ነው በጣም ብዙ አይነት ፕሮዳክቶች አሉ፣ በጣም ብዙ ሪሶርስ አለን። ግን ኢንተርናሽናል ማርኬቱ ስለመግባት ኢንተርናሽናል ማርኬቱ ከኛ ዲማንድ የሚያደርገውን ነገር ኳሊፋይ አድርገን ኮምፒት ማድረግ አለብን። ምክንያቱም የአለም አቀፍ ገበያ ውስጥ በምንም ነገር ማርኬት ሼሩ ኦልሞስት የለንም ማለት ይቻላል። ናት ኦንሊ በሌዘር ግን በብዙ ነገሮች ላይ ለምን ደግሞ ስትል ምንም ይሄ የእድል ጉዳይ አይደለም። ቫሊዩ አድ ማድረግ አለብን። መስራት ያለብን ነገር መስራት አለብን። ሁል ጊዜ ቦክስ ውስጥ ነው የምናስበው ስራችንን ካየሁ ዊ አር ኦል ኢን ቦክስ፣ ግን ከሱ ወጥተን ለኢንተርናሽናል ማርኬቱ ኮምፒት እንዴት እናደርጋለን ብለን ማሰብ አለብን እና እኔም በራ በራሳችን ብራንድ ማም ነው ምንድን ነው ቫሊዩ አድ በማድረግ ነው እና ምንም ምንም ምክንያት አይኖርም። ያንን ማርኬት ሰብረን ለመግባት ኦፍኮርስ ስትራግል ያስደርጋል። የስ በደንብ ስትራግል ያስደርጋል ግን አይ ቲንክ ሁሉም ነገር እንደዚያ ስለሆነ ያው ነው መንገዱ። ስትራግል አድርገን ግን ኢንተርናሽናል ማርኬቱን መስበር እንችላለን። በምንም ዘርፍ ናት ኦንሊ በላይ ዘርፍ፣ በሁሉም ዘርፍ ቫሊው አድ ማድረግ እኛ ጋር በጣም በብዙ ነገሮች ላይ ተከሆነ ሮ ማቴሪያሉ በስት የሆነ ሮ ማቴሪያል አለን፣ ግን ቫሊው አድ አድርገን ኢንተርናሽናል ማርኬት እንዴት እንገባለን ው በሁሉም ዘርፍ ናት ኦንሊ በላይ ዘርፍ፣ በፋብሪክም በቡናም በጫማም ብትን ቫሊው አድ አድርገን ብራንድ አድርገን ኢንተርናሽናል ማርኬት ውስጥ ብሬክ አድርገን መግባት አለብን የግድ የሆነ ሰንበዲ መጥቶ የእኛን ዋጋ ሴት አድርጎት የእኛን ነገር ሰርቶት ሳይሆን እኛ ራሳችን መስራት አለብን ብዬ አምናለሁ። በቅርቡ የተለያዩ ዓለም አቀፍ በፋሽኑ ዓለም ውስጥ ታዋቂ የሆኑ ሰዎች ከሚሳተፉባቸው መድረኮች መካከል አንዱ በሆነው የኒውዮርክ የፋሽን ሳምንት ውስጥ የእናንተ ተቋም ተሳታፊ እንደነበረ ሰምቻ አለው። በዛ ያገኘሹ ልምድ ምን ይመስላል? በጣም ጥሩ ቆይታ ነበረ። ሁልጊዜ የተለያየ ቦታ ላይ የማየው ነገር አለ። ምንድነው አንድ የማየው ነገር እኛ በደንብ ሪሶርስ አለን፣ ሪሶርሳችንን አልተጠቀምንበትም። ይሄ ሁሌ የማየው ነገር ነው። ሌላው ግን እንደ ኢትዮጵያ በአጠቃላይ ደግሞ እንደ አፍሪካ የኛ በተለይ በፋሽን ኢንዱስትሪው አሁን ፋሽኑን ማውራል ናት ኦን ዘ ሌደር ግን ይሄ እኛ የምንሰራው የባህሉንም ምኑን ብታየው ኢትስ ፍሬሽ ቴስት ለአለም አቀፉ የፋሽን ኢንዱስትሪ ኢትስ ፍሬሽ ቴስት። ስለዚህ በደንብ ማርኬት አለ፣ በደንብ ሰፊ ማርኬት አለ። እንዴት እያልተጠቀምን እንደሆነ ግን ሁል ጊዜ ያለሁኝ ማለት መጠቀም የምንችለውን ማርኬት እየተጠቀምን አይደለም። በማንም መንትን ሳይሆን በራሳችን ድክመት ነው ብዬ አስባለሁኝ እና አይ ቲንክ መንግስትም በደንብ ትኩረት ሰጥቶት ቢሰራ አንደኛ በብዙ መንገድ ነው ለአገር የሚጠቅመውና ብዙ ነገር መስራት እንችላለን ብዬ አስባለሁኝ። የማየው ነገር ይሄንን ነው ሁልጊዜ ክፍተቱን የአለም ፋሽን ትሬንዱም የት ሄዷል? ምንድን ነው አሁን ዲማንድ የሚያደርገውን ሁል ጊዜ አያለሁም። እንደዚህ በፋሽን ኢንዱስትሪ ውስጥ መሳተፍ የሚፈልጉ በርካታ ወጣቶች አሉ። በተለይ በፋሽኑ አለም ከፍተኛ ውድድር ያለበት ትልቅ ዘርፍ ከመሆኑ ጋር በተገናኘ ወጣቶች ለዚህ ኢንዱስትሪ ለሚፈልገው ውድድር በምን ደረጃ ነው ራሳቸውን ማዘጋጀት የሚችሉ? አይ ቲንክ መጀመሪያ ማንም ሰው ወጣቶች ብቻ ሳይሆን ሰው በራሱ ዲሲፕሊን ሊኖረው ይገባል። እንደገና ደግሞ ራዕይ ሊኖረን ይገባል። የምንሰራውን ነገር ራዕይ ከሌለን ያንን ራዕይ የምንወልደው ነገር አይኖረም። ልክ አንድ ሴት እርጉዝ ስትሆን ማለት ነው። እርጉዝ ስትሆን ልጇን እንደምትንከባከበው እስከምትወልድ ድረስ ሴም ቲንግ። ራዕይ ያለውም ሰው ያለህን ራዕይ ተንከባክበ ነው የምታሳድገው፣ የምትወልደው እንደዛ የምታደርገው ና ፋሽን ዲዛይነር መሆን የሚፈልግ ሰው መጀመሪያ ያ ውስጥ ውስጥ አለ ወይ ነው። ካለ ተንከባክቦ ማሳደግ አለበት። ለዛ ደግሞ ዲሲፕሊን ያስፈልጋል። በጣም ብዙ ላይክ ሌላ ጊዜህን በጣም ይጠይቃል። በዛ ላይ ደግሞ በተለይ ኢትዮጵያ ውስጥ ስንሆን እናቀዋለን። በተለይ ለሴቶች ደግሞ የምነግረው ነገር ምንድን ነው? ብዙ ነገሮቹ ኖ ነው የሚሉት ሲትዌሽኑ፣ ብዙ ነገሩ ኖ ነው የሚለው እና ያንን ሰብሮ መውጣት ነው። ለሰው ሁሉ ግን የምለው ነገር ምንድን ነው? እኛ አንችልም ካልን ማንም እንድንሰራ አያደርግን። እንችላለን ካልን ደግሞ ምንም አውትሳይድ ፋክተር ሊያስቆመን አይችልም። እና ጀስት ኪፕ ኦን ጎዊንግ ምንም ሁሉም መንገዱ ሁሉ ለስላሳ ነው ወይ? ውይ አይደለም። ብዙ ጊዜዎችን አስለቅሰውኛል። ብዙ ጊዜ ላይክ ብዙ ሌሊቶችን ሰልተኛ ድር ያሉ ግን ትስ ወርዚት ሁልጊዜ ስራው ይከፍላል። ይሄንን ነው ዛሬ የተገናኘ ነው። ሜዲን ኢትዮጵያ በተባለው የንግድ ትርኢት ላይ ነው እዚህ ሰሜን አሜሪካ ላይ በተካሄደ ነው። እንደዚህ ያለው መድረክ መዘጋጀቱ ኢትዮጵያ ውስጥ በተለያዩ ዘርፎች ውስጥ ስኬትን እያስመዘገባቸው ያላቸው ሰዎችንና እዚህ ያለውን ትውልድ ኢትዮጵያዊ በማገናኘት በማስተባበር ደረጃ ምን አይነት ፋይዳ ይኖረዋል ብለሽ ታስቢያለሽ? በጣም ትልቅ ፋይዳ ነው ያለው። አንደኛ እዚህ ሀገር በጣም ብዙ ጊዜ የኖሩት ሰዎች አሁን የኢትዮጵያ ምርት ሲባሉ የእኛም ብቻ ሳይሆን የሌላውንም ሲያው ይገርማቸዋል። ኢትዮጵያ ውስጥ ይሄ ይሰራል ይህንን አዌርነሱን ይፈጥርላቸዋል። ሌላ ግን አሁን የሲቲ ካውንስሉ ይሄ የካውንቲው አንዳንድ ሰዎች መጥተው ነበረ። እነሱም በጣም ነው ኢምፕረስድ የሆኑት። ያንን ማየታቸው ኢትዮጵያ ውስጥ ይሄ ይሰራል የሚለውን ነገር ና ቱ ሳም ኤክስተንት በሚታይ በሚዳሰስ በሚጨበጥ ሁኔታ ከኢትዮጵያ የወጡ ነገሮችን ማየት ስለ ኢትዮጵያ ኢሜጅም ያላቸውን ነገርም ትንሽ ይቀይራል ብዬ አስባለሁ። በአጠቃላይ አንቺ ከተሰማራሽበት ሙያ አንጻር ይህንን ዝግጅት ከሚከታተሉ ወጣቶች ጋር በተገናኘ ማስተላለፍ የምትፈልጊው መልእክት ካለ እሱ ልቀበል። ማስተላለፍ የሚፈልገው ነገር ምንድን ነው? አሁን በጣም ብዙ ጊዜ የማየው በተለይ አሁን አሁን ሪሰንት ያለው የብሶ ሜንታሊቲ እኛ አገርም ኢትዮጵያ ውስጥ ሾርት ካት ነው። ቶሎ አንድ ነገር ላይ መድረስ፣ ቶሎ አቺቭ ማድረግ፣ ቶሎ ሀብታም መሆን፣ ቶሎ የሆነ ነገር አይ ቲንክ ሀብታም የሚለውን ራሱ ፕሮፐርሊ ዲፋይን ማድረግ ቢገባንም ግን ረአይ ላይ ሰው መጀመሪያ ምን መስራት ትፈልጋለሁ ምንድነው መወደው ብሎ በዛ በሚፈልገው ነገር ላይ ለሚመጣው ላይክ ጥሩ ያልሆኑ ነገሮች መዘጋጀት አለበት። ሰክሪፋይስ ማድረግ አለበት። ዲሲፕሊን ያስፈልጋል። የትንፍጩ ዱቄቱን አምጪ የሚባል አባባል አለ። ኤቭሪቲንግ ዝና ተባው መኒ ማለት ሁሉ ነገር ገንዘብ እስካገኘው አይባልም ማለት እንደዚህ ስንሆን ምንም ሌጋሲ ሳይኖረን ምንም የምንተው ምንም ማሻራ ሳይኖረን ዝም ለን እናልፋለን ማለት ነው። ግን ሁሉም ሰው የሚወደውን ነገር ውስጤ ራዕይ ለሚለው ነገር ዋጋ ሊከፍል ቢችል ብዙ ውጤታማ ነገሮችን እናያለን ብዬ አምናለሁ። እጅግ በጣም አመሰግናለሁ። በአሜሪካ ድምጽ አድማጮችና ተመልካቾች ስም በጣም አመሰግናለሁ። መልካም እድል ይግጠምሽ በቀሪ ዘመንም። አመሰግናለሁ ስለሰጠኝ እድል። ታንክ ዩ በደሴና በኮምቦልቻ ከተማ ላለፉት አርባ ሁለት ዓመታት ወላጆቻቸውን በሞት ላጡና እንዲሁም ደግሞ ከዝቅተኛ የኑሮ ደረጃ ካላቸው ቤተሰብ የመጡ ችግረኛ ህጻናትን የሚያሳድገው የአቡነ ጴጥሮስ የህጻናት መርጃ ማዕከል ላለፉት ጥቂት የማይባሉ አመታት እየተዳከመ መምጣቱን ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተቋሙን ለማስቀጠል ውሳኔ ማሳለፏ ተሰምቷል። መስፍን አራጌ ዘገባለሁ። ሀና አራጋው በደቡብ ወሎ ዞን ለጋምቦ ወረዳ አቅስታ ከተማ ነው የተወለደችው። ገና የስምንት ዓመት ህፃን ሳለች በተቀራራቢ ጊዜ ወላጆቿን በሞት የተነጠቀችው ሀና አጎቶቿና ዘመዶቿ እሷን ለማሳደግ አቅምም ፍላጎትም አልነበራቸውም በወቅቱ። እናም መዳረሻዋ ደሴ የሚገኘውና በተለምዶ አቡነ ግቢ እየተባለ የሚጠራው የአቡነ ጴጥሮስ ህጻናት መርጃ ማዕከል ሆነ። የስምንት ዓመት ህፃን ሳለች ግቢውን የተቀላቀለችው ሀና ዛሬ የ23 ዓመት ወጣት ሆናለች። ግቢው ወላጆ ችግሮች አላጣችሁ። ሀና የወላጅ ምትክ ሆኗታል። ድርጅቱ በጣም ለእኔ ትልቅ ነገር አድርጎልኛል። አንድ ማንኛውም ማህበረሰብ ከወላጆቹ ጋር እንደሚያድግ እኔ ምንም ነገር ሳይጎድልብኝ፣ ሁሉ ነገር ተሟልቶልኝ፣ ትምህርት ቤት ተሟልኩ አለሁኝ። እና ደግሞ ህመም አጋጥሞኝ ነበር። በጣም አሞኝ ነበረ። ብዙ ዋጋ አስከፍሏችኋል፣ በጉልበትም ሆነ በገንዘብም ደረጃ ሕይወቴን አትርፈውልኛል። ከምንም በላይ ማለት ያለፍኩት ነገሮች፣ ህመሙ በጣም ከባድ ነበረ። አንድ ግለሰብ ልጁን ለማሳከም እንኳ አቅም አይኖረውም። እስቲ የምጠቀመው አልጋ ላይ ሁለት አመት ነው የተኛሁት፣ በዳይፐር ሁሉ ነበረ። ያን ሁሉ ተቋቁሞ ድርጅቱ ሕይወቴን መልሶልኛል። ከምንም በላይ ሕይወት ነው ለሰው ልጅ ይሄን የዚህ ግቢ ባልገባ እኔ በህይወት አልኖርም ሁሉ ነበረ። ምክንያቱም አንድ ህፃን ልጅ ለመኖር መብላት አለበት፣ እንደ ማንኛውም ሰው መልበስ አለበት፣ ማደር ያስፈልጋል። እነዛ ነገሮች ደግሞ የሚያደርግልኝ ቤተሰብ አልነበረኝ። ሌላዋ በወላጆቿ መለያየትና የኢኮኖሚ ችግር ምክንያት ግቢውን በስድስት አመቷ የተቀላቀለችው በእምነት ወልደ ሚካኤል ዛሬ ሀያ አመቷ ላይ ትገኛለች። ከግል ዩኒቨርሲቲ በተሰጣት የትምህርት እድሉ ትምህርቷን እየተከታተለች ያለችው በእምነት ወላጅ እናቷን እስካሁን በስልክ ከምታደርገው ምልልስ በቀር አካል እንደማታውቅ ትናገራለች። ለእሷ የፍቅርም ቤተሰብም ምንጭ አብረዋት የሚኖሩት እንስት ጓደኞቿ መሆናቸውን በመጥቀስ በመጀመሪያ እዚህ ግቢ ስገባ ፍቅር አለ በጣም ማለት ነው። ያው ማህበረሰቡ ጋር መግባባት ይከብደናል እንደ እውነታው ከሆነ ማለት ነው። እዚሁ ማህበረሰብ ራሳችን እንደዛ አድርገን ስለ እንትን ስላለን ግን ሰው ጋር መግባባት እንዳለ ሆኖ ውጭ ማህበረሰብ ጋር ለመግባባት ምናምን እንዳለ ሆኖ፣ እዚህ ግን በጣም ትልቅ ፍቅር ነው ያለው። መተሳሰብ አለ። ትንሽ ነገር አግኝተን እንኳን ብቻህን ምናምን መመገብ ጭራሽ ነው የማይታሰበው። አንድ ላይ ነው ያገኘነውን ነገር በቃ። ባለን ነገር በጣም ደስተኛ ነን። በዚህ አይከፋንም። የድርጅት ልጅ ነው የሚለው፣ መብራት ነው የሚለው አይከፋንም። በቃ በጣም ደስ የሚለን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መስራችነት የአቡነ ጴጥሮስ ህጻናት መርጃ ማዕከል በሀገሪቱ የተለያዩ አካባቢዎች በ1972 ዓ ም ሲቋቋም በደሴና ኮምቦልቻ ከተሞችም ማዕከሉ እውን ሆነ። ኢትዮጵያ ውስጥ የተከሰተውን ድርቅ ተከትሎ ከ1972 ጀምሮ ኬኤንኤች የተባለ የጀርመን በጎ አድራጊ እስከ 2007 ዓ ም እንዲሁም በደርግና ኢህአዴግ መካከል በተቀሰቀሰው ጦርነት ወላጆቻቸውን ያጡና አነስተኛ ገቢ ካላቸው ቤተሰቦች የተገኙ ህጻናትን የግሬክ በጎ አድራጊ የሆነው ሴካ ከ1987 ዓም ጀምሮ ሲረዳ ቆይቷል። ከተቋሙ ምስረታ ጀምሮ ከ2000 በላይ ህጻናትን በመርዳት ለቁም ነገር ማብቃቱ የሚነገርለት የደሴና ኮምቦልቻ ህፃናት መርጃ ማዕከል በአሁኑ ጊዜ ሀናናና በእምነትን የመሳሰሉ 32 ልጃገረዶችንና 29 ወንዶችን በደሴና ኮምቦልቻ በሚገኙ ማዕከላቱ በመርዳት ላይ ይገኛል። ከነዚህም 42 በግቢዎቹ ውስጥ በተዘጋጁ ማደሪያዎች ተጠቃሚ ናቸው። ቀሪዎቹ ቤተሰብ ጋር ሆነው ድጋፍ እንደሚደረግላቸው የማዕከሉ ተወካይ ባህረ ስላሴ ከበደ ገልጸዋል። ከተለያዩ የኢትዮጵያ ክፍሎች የተሰባሰቡ ከመሆን ህጻናት እስከ አስራ ሁለተኛ ክፍል የደረሱ በግቢ ውስጥ ስለመኖራቸው ነው አክለው ያብራሩት። በዘንድሮም የአስራ ሁለተኛ ክፍል ብሔራዊ መልቃቂያ ፈተና አስራ ሁለቱ ፈተና መውሰዳቸው ታውቋል። ይሁን እንጂ ከግሪክ በጎ አድራጊ የሚሰጠው ድጋፍ ከአስር ዓመት ወዲህ እየቀነሰ ከመምጣቱ ባሻገር የሚመደበውን በጀት ሀገር ውስጥ ካለው የመግዛት አቅም ጋር ተመጣጣይ ባለመሆኑ ተቋሙ ተልእኮውን ለማሳካት ተጽኖ ተጽዕኖ አሳድሮበታል፣ ይላሉ ተወካዮ። ለአመት ባለው በወቅቱ የምንዛሪ ሁኔታ ለአንድ ልጅ በነፍስ ወከፍ 288 ዩሮ ነው የሚልከው ያንን እንግዲህ የስራ ማስኬጃውን፣ የሰራተኛውን ደሞዝ፣ ጥገናውን፣ ማንኛውም ነገር እዛው የሚካተት ማለት ነው። ይህንን የዋጋ ግሽበት እና የኑሮ ውድነት በመጣበት ሰዓት ስብሰባ ተደርጎ ተጠይቀው እነሱ እንደምንም ብለው ሶስት መቶ አስር ዩሮ አድርጓል ከወቅቱ የኑሮ ሁኔታ ጋር እዚህ ግባ የሚባል ነገር አይደለም እንኳን ይህን ያህል አመት ለማቆየት ቀርቶ ስድስት ወርም ሁለት ወርም ማቆየት አይችልም እያየ ነው ነው የአንድ ጤፍ ዋጋ በአሁኑ ሰዓት ከአምስት ሺ አምስት መቶ በላይ ነው ከወዛ አደር ከወፍጮ በላይ ማለት ነው። በርበሬው ስናየው ሚኒስትሩ ስናየው ምን ያልተወደደ ነገረ ከደቡብ ወሎ ሀገረ ስብከት በዓመት የመቶ ሽብር ድጎማ እንደሚደረግ ያመለከቱት ተወካዩ በአጠቃላይ ለአንድ ልጅ የተመደበው ዕለታዊ ወጪ 13 ብር ነው ይላሉ። ይህ ደግሞ እንኳን በቀን ሶስት ጊዜ ለመመገብ ለቁርስም አይበቃም። እንደ አቶ ባህረ ሥላሴ የማዕከሉ ስራ አስኪያጅ የኤልሳቤት ተክለአረጋይ ደጋፊ ድርጅቱ ከ18 ዓመት በፊት በነበረ የሂሳብ ቀመር የሚሰጠው እርዳታ አሁን ካለው የኑሮ ውድነት ጋር የሚስተካከል አለመሆኑን አስረድተዋል። የተፈጠረውን የአቅም መሳሳት ለማካካስም ግለሰቦችንና ተቋማትን እስከ መለመን የደረሰ እርምጃ መወሰዱን ይገልጻሉ። ምንም የተሻሻለ ነገር ስለሌለና የሀገራችን ኢኮኖሚ ደግሞ የጊዜው እየያደገ ስለሄደ የኑሮ ውድነቱ ሊጣጣም ስላልቻለ እነዚህ ሕጻናት ልጃገረዶች ናቸው። ጎዳና ላይ ሄዱ፣ የባሰ ችግር ይገጥማቸዋል እና ደግሞ ልጆቻችንም ስለሆኑ አሳድገን እዚህ ስላደረስ ናቸው አልባሌ ቦታ ላይ ወድቀው ሕይወታቸው ከሚበላሽ ብለን እኛ የተለያዩ ሰዎችን፣ የተለያዩ መስሪያ ቤቶችን፣ የተለያዩ ድርጅቶችን በውጭ በውስጥ ሀገርም የሚኖሩ በውስጥም የሚኖሩ ምግብ በውስጥም ያሉትን እየጠየቅን መቀጠል አለባቸው። ቢያንስ ሌላ መተካት እንኳን ባንችል ያሉትን ልጆች ማስቀጠልና እስከ መጨረሻው ማስጨረስ አለብን የሚል እምነት ነበረም እና ይህ ስለሆነ ብር ሲያጥበን የሚፈጥ ሳይኖር የምንገዛበት ነገር ሳይኖር ልመናል ነውጣለን። ወጣት በእምነት እንደምትለው በግቢው ውስጥ የሚሰጠው ድጋፍ ከጊዜ ጊዜ እየቀነሰ መጥቷል። በትንሹም ቢሆን አለ፣ ይሰጠናል። የንጽህና መጠበቂያም አለ ግን አጥጋቢ አይደለም። በወራ እንዴ ምናምን ነው የሚሰጠን፣ ቅባትም ቢሆን ሳሙናም ቢሆን በወራ እንዴ ነው የሚሰጠን። ጠብቀን ማለት ነው፣ ወሩን ጠብቀን ነው የሚሰጠን ሁሉም ነገር። የንጽህና መጠበቂያ እንደዛው ነው። ልብስ ጫማ፣ በፊት አሁን የሚያደርጉልን ከውጭ ነበር የሚላክልን አሁን ግን እንኳን ከውጭ ሊላክ እንደዛ የሚባልም ነገር የለም። ብርም አይልኩም የልብስ የጫማ። እንግሊዝ ሀገር ተወልዳ ያደገችው የ18 ዓመቷ ወጣት ማክዳ ዘውዱ 30 ሺ ብር የሚያወጡ የምግብ የንጽህና መጠበቂያና ሌሎች ቁሳቁሶችን ስትደግፍ ነበር ያገኘናት። ከዚህ በፊትም ተመሳሳይ ድጋፍ ማድረጓን የምትናገረው ማክዳ ወጣቶቹን ለመታደግ ሁሉም የድርሻውን እንዲወጣ መልእክት አስተላልፋለች። ከለንድና አድማጭ ተመልካቾቻችን ዝግጅቶቻችንን እዚህ ላይ ፈጸምን። ይህንን ዘገባ ሙሉን ለመከታተል ገጻችን ላይ ገብታችሁ በአማሪክ ላይ የተከታተሉ ዘንድ እንጋብዛለን። የደን ገረመ መሰናዶን በመምራት ኤልያስ አስማረ በቅንብሩ ከምሽቱ የስቱዲዮ ባለሙያዎች ጋር እንሰናበታለን። ጠነስጥልኝ